ደቡብ አፍሪካ ውስጥ እየተካሄደ ያለው የዓለም የምጣኔ ሀብት ጉባኤ በድርቅና ተያያዥ የረሃብ ሁኔታዎች ምክንያት በአፍሪካ አህጉር ላይ የተደቀኑትን ፈተናዎች እየመረመረ ነው። መንግስታት የምጣኔ ሀብት ፖሊሲያቸውን በምግብ ዋስትና ዙሪያ እንዲያጠናክሩም ጉባኤው መክሯል። ጉባኤው ግብርናን ከንግድ ስራ ፈጠራ ጋር በሚያገናኙ መስኮች ላይ ማትኮሩን ሪፖርተራችን አኒታ ፓውል ከጆሃንስበርግ ዘግባለች። ሄኖክ ሰማእግዜር ያቀርባል። ዓመታዊው የአለም ምጣኔ ሀብት ጉባኤ ወርልድ ኢኮኖሚክ ፎረም በአለም የፖለቲካ ምጣኔ ብዙ የሰሩ ተመራማሪዎችና መሪዎችን የሚያሰባስብ ነው። ከዚህ ቀደም በአፍሪካ አህጉር ፈጣን እድገት ላይ ያተኮሩ የተስፋ ውይይቶች የሚሰናዱበት ጉባኤ ዘንድሮ ፊቱን በድርቅና ረሃብ ሁኔታዎች ላይ አተኩሯል። በስዊትዘርላንድ መሠረቱን ያደረገው የፖሊሲ ጉባኤ ዘንድሮ በደርባን ደቡብ አፍሪካ ሲካሄድ የምግብ ዋስትናን በሥራ ፈጠራ የግብርና ባለሙያዎች የማሻሻል ሀሳቦችን አስተናግዷል። የግብርና ምጣኔ ባለሙያው ፖል ማኩቤ የደቡብ አፍሪካ ቀደም ብሔራዊ ባንክ ሰራተኛ ናቸው። በገበያ ተወዳዳሪ የሆኑና አዳዲስ ቴክኖሎጂን የሚጠቀሙ ገበሬዎችን ማፍራት አቻ የማይገኝለት ዘዴ ነው ይላሉ። የንግድ ስራዎች እንዲያበቡ የተረጋጋ የጸጥታ ሁኔታ ያስፈልጋል። የምግብ አቅርቦትን በተመለከተ ምርታማነትን ይጨምራል። በመላ አፍሪካና በደቡባዊ አፍሪካ ሀገሮች በገበያ ስርዓት የሚኖረን መተማመን ምርታማነትን ያሻሽላል። በአፍሪካ አህጉር በአሁኑ ወቅት በተለይ በኢትዮጵያ፣ ሶማሊያ፣ ሰሜን ኬንያን እንደዚሁም ደቡብ ሱዳንን ጨምሮ እስከ ናይጄሪያና የሳህል ሀገሮች የተንሰራፋው የምግብ ዋስትና ችግር ከአየር ሁኔታ ጋር ብቻ ሊያያዝ አይችልም ሲሉ የምጣኔ ሀብት ባለሙያዎቹ ተንትነዋል። ድርቅ ከፖለቲካ አለመረጋጋት ጋር ተጣምሮ በሶማሊያ በሚሊዮኖች የተቆጠሩ ዜጎችን አደጋ ላይ ጥሏል ብለዋል። በደቡብ ሱዳን፣ በቻድ ሀይቅ ዙሪያ ሀገሮችም የተፈጠረ ሁኔታ ከግጭት ጋር የተያያዘ ነው። ከዚህም ባለፈ ይላሉ ባለሙያዎቹ የአፍሪካ ግብርና መሰረታዊ መዋቅራዊ ችግሮችም አሉበት የገበሬዎችን ምርታማነትና የገበያ ተወዳዳሪነት መጨመር ላይ ገና ብዙ ስራ ይጠበቃል። ከፈተናዎቹ አንዱ የመሰረተ ልማትና የገበያ ስርዓቶች አለመበልጸግ ነው። ምርትን ለገበያ ለማቅረብ ያለው ፈተና እንዲሁም የማጓጓዣ ዋጋ መጨመር የእነዚህን ገበሬዎች የገበያ ተወዳዳሪነት ይቀንሳል። የመንግስት ፖሊሲዎች የተለያዩ ድጋፎችን ለገበሬዎች ማድረስ ይገባቸዋል ይላሉ ባለሙያዎቹ። ለምርታቸው ዋስትና መስጠትና የቴክኖሎጂ ተጠቃሚነትን መጨመር ወሳኝ ማበረታቻዎች መሆናቸውን ነው ባለሙያዎቹ ያስረዱት። ዊልያም አሲኮ በአፍሪካ የግብርና ዘርፍ የግሉ ዘርፍ በስፋት እንዲሳተፍ የሚያበረታታ ግሮ አፍሪካ የተባለ ጥምረትን ይመራሉ። በኬንያ የገበሬዎች ማህበር ያስገኘውን ስኬት ያብራራሉ። ስፖርቲንግ ስሞል ሆልደር ኮመርሻል ፋርመርስ አነስተኛ የመሬት ይዞታ ያላቸውን ገበሬዎች በተለይ ከተለመደው አሰራር ወጣ ብለው የተሻሉ የግብርና ስርዓቶችን የሚጠቀሙ ገበሬዎች ማፍራት ወሳኝ ነው። ይህ አሰራር በምስራቅ አፍሪካ አገሮች ውጤት ሲያመጣ ታይቷል። እነዚህ ገበሬዎች ምርታማ ሆነው ትርፍ ለማግኘት ችለዋል። ገበሬዎች በጋራ የሚሰሩባቸው ስርዓቶች ምርቶቻቸውን በጋራ ለገበያ እንዲያቀርቡና ለምርቶቻቸው ደግሞ የተሻለ ዋጋ እንዲያገኙ ይረዳል። መንግስታት በእንደዚህ መሰል አሰራሮች ላይ አምቺ የፖሊሲ ስራዎችን ማከናወንና አነስተኛ ገበሬዎች እንዲበለጽጉ መስራት ይገባቸዋል። በደቡብ አፍሪካ መሰረቱን አድርጎ የገበሬዎችን ምርት ለውጭ ገበያ የሚያቀርብ ድርጅት የሚመሩት ቢልጅው ፓተል የአፍሪካ ግብርና ወጣቶችን የሚስብ ዘርፍ አለመሆኑ የራሱ ፈተና አለው ይላሉ። አነስተኛ የመሬት ይዞታ ያላቸው አፍሪካውያን ገበሬዎች በአማካይ ከ60 እስከ 65 ከመቶ የሚሆነውን አጠቃላይ የአርሶ አደሮች ቁጥር ነው። ብዙዎቻችን በዚህ ጉባኤ ላይ የምንሳተፍ በዚህ ዕድሜ ጡረታ እንወጣለን። እነዚህ በዕድሜ የገፉ ገበሬዎች በስፋት በሚሳተፉበት ዘርፍ እንዴት ወጣቶችን ማበረታታትና በሥራው እንዲሰማሩ ማድረግ ይቻላል፣ ትልቁ ፈተናችን ነው። ሌላው ዓለም በዘርፉ ያሳካቸውን ሁሉ እውን ለማድረግ ቀጣይ ስራችን በዚህ ላይ ሊያተኩር ይገባል። በቴክኖሎጂ የታገዘ ግብርና ምርቱም እንዲሁ የተሻሻለ ይሆናል። የግብርናን የገበያ ስርዓት ከቴክኖሎጂና ሌሎች ምርታማነትን ከሚጨምሩ አሰራሮች ጋር አዋህደው ለውጥ ለማምጣት የሚተጉ ገበሬዎችን ማፍራት ቀላል ሥራ አይደለም። ከፍተኛ የገንዘብ አቅምንም ይጠይቃል። በተጨማሪም ጊዜ በአግባቡ የተጤኑ ፖሊሲዎችና መሠረተ ልማቶችን አቀናጅቶ መተግበርን ያሻል። የአፍሪካ ምጣኔ ሀብት እድገት ዜጎችን ለመመገብና ለቀጣይ ብልጽግና ለማብቃት በትብብር የተመሠረተ የጋራ ሥራን ይጠይቃል ሲሉ በዓለም ምጣኔ ሀብት ጉባኤ ላይ የተሳተፉ ባለሙያዎችና መሪዎች አሳስበዋል።